تياكي إيه اسرا سدست ودا بيت يا مجواتنا يموت ويم ادب يتكاسو مالس عندنا سوات ام اندي يالكو جراجرين اسك ادمينو بسم الله توكلت على الله لا حول ولا قوة الا بالله اللهم إني أعوذ بك أن أضل أو أضل أو أذل أو أضل, أو أضل አው አዝሊመ አው ኡዝለመ አው አጀኸለ አው ዩጀኸለ ዐለይ። ትርጉሙም በአላህ ስም የምመካውም በእርሱ ነው፣ ብልሃትም ይሁን ኃይል በርሱ ብቻ ነው። አላህ ሆይ፣ ራሴ ከመሳሳት ወይም ሌሎች እንዲሳሳቱ ከማድረግ ከመንዳለጥ ወይም ሌሎች እንዲዳለጡ እንዲጠሙ ከማድረግ ከመበደል ወይም ሌሎች እንዲበደሉ ከማድረግ ከመጃጃል ወይም ሌሎች እንዲጃጃሉብኝ ከመሆን በአንተ ትጠበቃለሁ። ሁለተኛ፣ ስጋባም እንዲህ እያልኩ ቀኝ እግሬን አስቀድሜ ነው። ቢስሚላህ ወለጅና ወቢስሚላሂ ኸረጅና ወዐላ ረቢና ተወከልና። ትርጉሙም በአላህ ስም ገባን፣ በአላህ ስም ወጣን፣ የምንመካውም በአላህ ነው ማለት ነው። ሶስተኛ ጥርሴን ሲዋክ በማድረግ እጀምርና ከዚያም ለቤተሰብ አባላቱ ሰላምታ እሰጣለሁ።